Yeah, yeah, yeah, yeah, yeah, yeah, yeah. I get up in the evening Jar Jar Jar the Jar in the dark Messages keep getting clearer. Radio's on and I'm moving around the place I check my looking maybe i just know A joke, it's a wine, it's on me. I shake this world off my shoulders. Come on, baby, the laugh's on me. Stay in the streets of this town, and they'll be carving you up, alright. say you gotta stay hungry. Hey, baby, I'm just a fan. ዳንስ ኢን ዘ ዳርክ በተሰኘ የብሩስ ስፕሪንግስቲን ዜማ ነው የምሽት ፕሮግራማችንን የጀመርነው። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች በያላችሁበት የክብር ሰላምታዬ ይድረሳችሁ። እንደምን ሰነበታችሁ? እንደምንስ አመሻችሁ? የናዝሬቱ ተፈሪ ወልደ ሐዋርያት እንደምን አመሽህ? የማይክል ጃክሰን ዜማ እውነትን ለሚወዱ ሐሰትን ለሚጠሉ ወገኖች መርጠህላቸዋል። ቀጣው ዜማ እሱ ነው። የጅማው ለማከበደ ከትንሽ ደቂቃዎች በፊት በፌስቡክ ላይ አግኝችህ ነበር። በድጋሜ የክብር ሰላምታዬ ይድረስህ ቤይሩት ለምትገኘው ጓደኛ ለወይን ሸት ከበደ የመረካው ዜማ ስቱዲዮ አሰራራት ተራውን እየጠበቀ ነው። የጅማው ሲሳይ ታደለ ታዲያ ስባክህ፣ እንዴነህ? የአርኬሌ ዜማ አይዞህ አጠገቤ ይገኛል። የሻሸመኔው መምህር መንግስቱ ለማ የመምህራን ቀንደኛ አክባሪ ነኝና ከስቱዲዮ 14 ከአንገቴ ጎንበስ ብያለው። ሰላም ጤና ይስጥልኝ፣ እንደምናመሸህ። የማይክል ቦልተን ዜማ ተራውን እየጠበቀ ነው። ንጉስ ሽፈራው ከሎ ወረባቦ ታዲያ ስባክህ ንጉስ፣ እንዴነ? ደህናን ወይ? የክብር ሰላምታዬ ከስቱዲዮ 14 ይድረስህ ልዑል ንጉስ። የት እንዳለህ አልነገርከኝም። የሞባይል ስልክህን ልብ ብለህ ተመልከታት፣ ልደውልልህ እችላለሁ። ሌሎቻችሁም የሙዚቃ ቀን አድማጮች በያላችሁበት የክብር ሰላምታ የደረሳችሁ። ለዛሬው የእናንተኑ የአድማጮች የዜማ ምርጫዎች ነው ይዤ የገባሁት። በቀጥታም ወደዚያው ነው የምገባው። ሀይ ደሳለኝ ተፈሪ ወልደ ሐዋርያት ነኝ ከናዝሬት። ማን ኢንዘሚረር የተሰኘውን የማይክል ጃክሰንን ዜማ እውነትን ለሚወዱ ሐሰትን ለሚጠሉ ወገኖች በሙሉ ጋብዣለሁና እባክህን እስቲ በአየር ላይ አውልልኝ። Change for once in my life. It's gonna feel real good. Gonna make a difference. Gonna make it right. And as I turn up the collar, fade my favorite winter cold This wind is blowing my the kids in the street but not enough to eat who am i to be blind pretending ማን ኢን ዘሚረር የተሰኘውን የማይክል ጃክሰንን ዜማ ተፈሪ ወልደ ዋርያት ከናዝሬት መርጦት ነው ያደመጥ ነው። ተፈሪ ለምርጫ እናመሰግናለን። አድማጮች አሁን ደግሞ ስልኩ እየጠራ ነው። ልዑል ንጉሴ ወደ ተባለ አድማጭ ጋር እየደወልኩ ነው። ልዑል የት ሀገር እንዳለ አልነገረኝም። እንግዲህ ስልኩን ካነሳው ሀሎ እንባባላለን የልዑልንም የዜማ ምርጫ በዛው እናደምጣለን ማለት ነው። ሎ አቤት፣ ማለበን፣ ጤና ይስጥልይ ጤና አዎ ልውል ነኝ። ማለበት ደሳሌ መኮንን እባላለሁ ከሙዚቃ ቃና። እንደምን አለህ? አደሱ ሰላም ነው። እንዴት ነ? ሰላም ነው። ደህና ነኝ። ደህና ነኝ። ደህና ነኝ። እንደምን አለህ? አለን፣ አለን። እግዚአብሔር የተመሰገነ ይሁን። በጣም ደህና ነን። እንዴት ነ? ደህና ደህና። እግዚአብሔር ይመስገን። የት ሀገር ነው ያለሁ? የት ነው ያለሁ? ያለሁት አሁን እኔ በባሌ ክፍለ ሀገር ጎባ ከተማ ውስጥ ነው ያለሁት። እዛ ነው ያለሁት። ደሱ ባሌና አካባቢው እንዴት ነው? ባሊ እና አካባቢው በጣም ደስ ይላል በጣም ደስ ይላል ቅዝቃዜው ምኑ ያው እንደምታውቀው አንዳንዱ ምተም ሊሆን ይችላል ዋይተው አሁን ይቀዘቅዛል ብዙ የቱሪስት መስህቦች ቦታዎች አሉ በጣም ደስ ይላል ባሊ ታውቀዋለህ ሄጄ አላውቅም እንግዲህ በሚቀጥለው ስመጣ ጎራ አላለሁኝ እንዳንተ ያለ እንግዲህ ዘመድ ካገኘሁኝ ጎራ አላለሁኝ ማለት ነው እንዴ እንዲ እንዲ በእውነት ከመጣህማ ሳንገናኝም አትሄድም በጣም ነው የምቀበልህ ብዙ ነገር ባሊም ብዙ በብዙ ነገር ልታውቃት ትችል ልትወዳት እንደምትችል እርግጠኛ ነኝ ነገር ሰምቻለሁኝ ስለ ባሌ። እስቲ እንደው ዘወር ብለህ እንደው ባሌዎችን እንደምን አመሻችሁ ደህና ናችሁ ይበልልኝ። እስቲ አንተ በአንተ አንደ በጣም እሺ፣ እሺ። ባሌዎች ሰላም እንዳላችሁ ነው፣ ምን ማስተላልፍልህ። ሰላም እንዳልካቸው ነው ማስተላልፍልህ። አመሰግናለሁኝ። ልውል ጻፍክል ምንድን ነው የሆነ ሰው? አዎ፣ አዎ፣ ይኸውልህ በአስራ ዘጠኝ ሰባ ስድስት ዓመተ ምህረት ነው ከአዲስ አበባ ዩኒቨርሲቲ በስራ ላይ ነበረ። ከዛ በኋላ ስራ ላይ እዛ እያገለገለ እንዳለ በወቅቱ በነበረው የግርግር ያው በደርግ አገዛዝ ውስጥ በነበረው ግርግር ውስጥ ወጥቶ ሄዷል። ብርሃኔ ይባላል በአባቱ ስም ግን ብዙም እርግጠኛ አይደለውም እና የተወለደው በወቅቱ ኤርትራ ሀገር ከረን በምትባል ሀገር ውስጥ ነበረ። እና ከዛ በኋላ እስከ ይሄኛው መንግስትም ከገባ በኋላ ያው እንደሚታወቀው ኤርትራ ከተገነጠረች በኋላ መምጣት እንግዲህ ሳይችል ቀርቶም ይሆናል፣ ወይ በህይወትም ላይኖር ይችላል። እና አሁን እዚህ እኛ ጋር ባይዜ ከማዘር ጋር ነው እንትኑ ሪሌሽናቸው የነበረው። እና ልጅም ነበረችው፣ ልጅቱም አሁንም አለች። ወልዶ ነበር የሄደው። እና ደግሞ ሌላም እቃ በአደራ የሰጣት እቃ ነበረ። እና ያ አደራ እቃ እስከ ዛሬ ድረስ እንግዲህ ወደ ስንት አመት፣ ወደ ሰላሳ አመት ሊጠጋው ነው እስካሁን ድረስ በአደራ ተቀምጦለታል። እቃውን የሰጠው ለእናትህ ነው። እቃውን የሰጠው ለእናትህ ነው? አዎ፣ አዎ። የእሷ ባለቤቷ ነበረ። ኦ ባለቤቷ፣ የእናትህ ባለቤት ነበር። ማን ነው ስሙ? ብርሃነ ይባል ነበር። ይባላል፣ ብርሃነ ይባላል። ኦኬ። አዎ፣ ብርሃነ ይባላል። በአባቱ ስም ብቻ ነው እርግጠኛ ያለ እና ኤርትራ ውስጥ እንዳለ ነው የምታውቀው። ኤርትራ ውስጥ አለ ብላችሁ ነው የምታስብ ነው እሷ አዲስ አበባን የተገናኙት ሰባ ደረጃ አካባቢ ነበረ እምጠይቅ በአሁኑ ሰዓት ኤርትራ ውስጥ ይኖራል ብላችሁ ነው የምታስቡት? አይደለም፣ አሜሪካ ይኖራል። አሜሪካ እንደሚኖር ነው የሰማነው። ከዚህ በፊት የሰማነው ቢያንስ በሰማንያ ስድስት አካባቢ ላይ ነው መሰለኝ። ሰው ልኮ እዛ አዲስ አበባ እሷ ፒያሳ ነበረች በዛን ጊዜ ሰው ልኮ፣ እሷ ደግሞ በዛን ጊዜ ወደዚህ ወደ ባሌ መጥታ ነበረ እና አላገኟት አላገኟትም፣ ያ የተላከው ሰው ማለት ነው እና እሱ ፎቶዋን ይዞ ነበር። እንደውም የእሱ ወንድም ነው ነው የተባለው እርግጠኛ አይደለሁም። የእሱ ወንድም ነው እና እንደውም አማርኛም አይችልም ትግርኛ ብቻ ነበር የሚችለው የመጣው ሰውዬ ተብሎ ነበረ እና ከዛ ብታ ብናፈላልገው ምን ቢባል አልተገኘም። የልጁ ስማ ይባላል የልጁ ስም ይቅርታ ጊዜ የልጁ ስማ ይባላል የወለዳት ልጁ የወለዳት ስሙ ጥሩ ሸዋ ትባላለች። ጥሩ ሸዋ ብርሃነ ትባላለች። የት ነች ያለችው ጥሩ ሸዋ አሁን? አሁን ያለችው እሷ ወደ ወለጋ ነቀምት ከተማ ውስጥ ነው። እሺ እሺ። እና እና አሁን እሷ በጣም እና ማዘር እስካሁን ድረስ የው የሚገርም ነገር በጣም በሚገርም ሁኔታ እንዲህ ብለ መቼም አታምነኝም። ድንገት አላውቅም፣ ከዚህ ከጊዜ በኋላ ልታውቅ ትችላለ ስለ እሱ ሲነሳ እንኳን በጣም ነው የምታለቅሰው። እና አንድ ፎቶ ብቻ ነው ያለው በሆነ በችግር በመተፈናቅሎ ጊዜ ሀገር ስትለቅ ጠፍቶ፣ የእሱ አንድ ፎቶ ብቻ አለ። እና እዛ የእኔ ፎቶች ውስጥ ሁሉ አለ እሱ የእሱ እኔ ፌስቡክ እንትን ፎቶች ውስጥ አለ። እና እስካሁን ድረስ የሚገርም እሱን ስታነሳ በጣም ነው የምታለቅሰው። በህይወት ካለ እንግዲህ እንደው አደራ እላለሁ በጣም። እሺ ልውል እንግዲህ። ብርሃነ የሚባል ሰው ካወቁ፣ ልጁ ጥሩ ሸዋ ትባላለች። እናተስማ ነው። ህብስቴ፣ አስማረ ህብስቴ፣ አስማረ። እንግዲህ ብርሃን የሚባል የነበረች ፒያሳ የነበሩ ይሰማኛል። እሳቸው ናቸው። ከጀርባው ፔጆ መኪና ነበረው እና ማዘር አዎ፣ ፔጆ መኪና ነበረው እና በዛ በግርግር ጊዜ ስለሄደ ሌላ ሰው ሊወሰዳት ያችን ታስታውሳለች። እሺ፣ እንግዲህ መልካም እድል ይቅጠመወት በልሌ ላይ እናትህ ብርሃን የሚባል ሰው እንግዲህ የሚያውቁ ሰዎች ወደ ሙዚቃ ቃና ከጻፉም ከደወሉም ነግረሃለሁኝ። እናትን እንግዲህ መልካም እድል የገጠመዎት በልልኝ። የዜማ ምርጫ መልካም እድል ተብለሻል። የዜማ ምርጫ እንግዲህ ቦማርሌ ዋላቭ የሚለው በጣም አድናቂው ነኝ እና በጣም ወደዋለሁ። ለጎባ ሕዝብ ለባሌ እንዲሁም ለመላው የኢትዮጵያ ሕዝብ እንደ ይድረስልኝ ለአድናቂዎቹ በጣም አመሰግናለሁ። ልውል አትጥፋ። እንግዲህ መልካም እድል እመኝላቸ። ማዘር አንዴ እኔ ልንገረው እያለችኝ ነው፣ ለድሉ ልስጣት። አጠር አድርገው ቢነግሩኝ፣ አድማጮ፣ የዜማ ምርጫ ስላለ ጊዜ እንዳያጥረኝ ነው። እሺ፣ የኔ ጌታ። ሄሎ፣ የኔ ጌታ። እሺ፣ ማዘር። እሺ፣ የኔ ጌታ። የኔ አባት፣ አቤት። እንዲያው ብታይ የምን ልንገርህ፣ እንዲያው መቼም ያ ወቅቶ የነበረውን ፍቅር እኔ ስለማውቀው ነው እና እንዲያው እባክህ የኔ ጌታ፣ እንደምንም ብለህ የኔ አባት እንደምንም ብለህ ፈልግልኝ። እሱ ያው ብዙ ሚሊዮኖች እየሰሙዎት ነው ማዘር። እንግዲህ የሰሙ እናውቃለን የሚሉ አቶ ብርሃንን ካገኙ እና ከጻፉልን ደውልና እነግረውታለሁኝ። ምንም ችግር የለም። መልካም እድል ይግጠመው የኔ እናት። እሺ፣ እሺ የኔ ጌታ። እሺ፣ እሺ፣ እሺ የኔ አባት። እሺ፣ እሺ፣ ደህና ይደሩ። እግዚአብሔር ይስጥልኝ የኔ ጌታ። አሚን፣ አሚን። ደህና ይደሩ። እሺ፣ አሚን። ደህና ደርሽ። ልጁን ካናገርከው እሺ፣ ደርሱ በ እናመሰግናለን። መልካም ቀን ይሁንልህ። እሽ ሉል፣ በጣም ይቅርታ ጥድፍ ጥድፍ ያልኩት ሰዓት ስለሌለኝ ነው። ሶሪ። ችግር ይገባኛል፣ ይገባኛል። በጣም ደግሞ አድናቂ በጣም ነው ቪኦኤ የምከታተለው። እሺ፣ በጣም በጣም እናመሰግናለን። በጣም ብዙ ዝከተክራ እናመሰግናለን። ስለ እናመሰግናለን ስለምታደምጡን። ዋላ ቦማር ለይ እሺ children crying hear the children crying one heart. saying give, give thanks, thanks and praise to the Lord, Lord and I will feel alright saying let's get together and feel alright whoa, whoa whoa whoa let them all pass all their dirty remarks there is one question I'd really love to ask place in it who has her tongue with You fight this holy, I'm a gideon, gideon, wow. gideon. So when the men come, there will be no no doom. Wow. Have pity on those whose chances grow they There ain't no hiding place from the Father of creation. Wow. ዋላ ቤተሰኞን የቦማር ላይን ዜማ ነበር ያደመጥነው። አሁንም ያፋልጉኝ መልእክት አለኝ። በቅድሚያ ጤና ይስጥልኝ። ደስ አለኝ። እኔ አቶ መስፍን አለማየው ከዚህ በፊት ወንድሜን ሻለቃ ግርማ አለማየሁን ለማግኘት እንድችል አስተላልፈልኝ ነበር። ሆኖም አሁንም ወንድሜ እዚያው እየኖረ አልሰማም ይሆናል በሚል ተስፋዬን አልቆረኩም። በመሆኑም እባክህ አሁንም ይህንኑ የወንድሜን ፍለጋ መልእክት አስተላልፍልኝ። የወንድሜ ስም ሻለቃ ግርማ አለማየው ነው። የእናታችን ስም ወይዘሮ እልፍነሽ ኃይለሥላሴ ነው። በአሁኑም ወቅት በትግራይ ተንቤን ሩዋቅሳ ሀገረ ሰላም አባታችን ሃምሳ አለቃ የነበሩ ሲሆኑ አዲስ አበባ መከላከያ ሚኒስቴር ውስጥ ይሰሩ ነበር። ወንድሜ ሻለቃ ግርማ አለማየሁ ከሰላሳ አራት ዓመታት በፊት በሺህ ዘጠኝ መቶ ስልሳ ዘጠኝ የተለየን ሲሆን እሱ በሻቢያ ተይዞ እንደነበረ ሰምተን ነበር። ከዚያም ወንድሜ ሻለቃ ግርማ አለማየሁ በአሜሪካ እንደሚኖር የታወቀው ከስድስት ዓመታት በፊት ከዚያው ከአሜሪካ ወደ ኢትዮጵያ ትግራይ ተንቤን መጥቶ ስለነበረ ሲሆን ነገር ግን እኛን ሳያገኘን ስለተመለሰ ልንገናኝ አልቻልንም። በመሆኑ ምባክህ መስፍን አለማየው ከኢትዮጵያ ኦሮሚያ ክልል ምዕራብ ሸዋ ባኮ ከተማ ይኖራል ብለህ የፍለጋ መልእክቴ እንድታስተላልፍልኝ በአምላክ ስም ለምንሃለሁኝ። አክባሪህ አቶ መስፍን አለማየው ከኢትዮጵያ ኦሮሚያ ክልል ምዕራብ ሸዋ ባኮ ከተማ። አቶ መስፍን ለደብዳቤው በጣም አመሰግናለሁ። እንግዲህ ወንድሞን ሻለቃ ግርማ አለማየውን እናቃለን የሚሉ ሰዎች ከጻፉልን፣ ከደወሉልን እንነግረውታለን። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለት ቅዳሜን የሙዚቃ ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን። ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ስታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳትካም ወይንም ቃና ደስ አት ቪኦኤ ኒውስ ዳትካም ቃና ደስ ኪው ኤ ኤን ኤ ዲ ኢ ኤስ አት ቪኦኤ ኒውስ ዳትካም ብላችሁ በሁለቱም ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሀሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ሊድገምላችሁ፣ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሀሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ ፌስቡክም ገባ ካላችሁ ቃና ደስ ኪኤ ኤንኤ ዲኢስ ብላችሁ ጫር ጫር አድርጋችሁ በፌስቡክ ላይ ፈለግ ብታደርጉንም እዛም ላይ ታገኙናላችሁ። የተከበራቸው የሙዚቃ ቃና አድማጮች በቀጥታ ወደ እናንተ የሙዚቃ ምርጫን የሚገባው ሀ የሙዚቃ ቃን አዘጋጅ ለማከበደ ነኝ። ከጅማ ዩኒቨርሲቲ ቤይሩት ለምትገኘው ጓደኛዬ ለወይን ሸት ከበደ ከናፍቆታዊ ሰላምታይ ጋር ስቲክ ዊዚዮ የተሰኘውን የፑሲ ካት ዶልስን ዜማ መርጫ ላታለሁ። ና እስቲ ባክህን አሰማልኝ። day, So I'm telling you exactly what is on my mind. Seems like everybody's breaking up and throwing their love away. But I know I got a good thing right here. That's why I say, hey. Nobody gonna love me better. I must stick with you. ስቲክ ዊዝ ዩ የተሰኘውን የፑሲካ ዶልስን ዜማ ለማ ከበደ ከጅማ ዩኒቨርሲቲ ቤይሩት ለምትገኘው ፍቅረኛው ለወይንሸት ከበደ መርጦላት ነው ያደመጥ ነው። ለማ ከወይንሸት ጋር በሰላም እንድትገናኝ እመኝልሃለሁ። አድማጮች፣ ጥድፍ ጥድፍ ብዬ የእናንተን ዜማዎች ለማካተት የሞከርኩ ነበር፣ ያለኝ ሰዓት እየተገባደደ ነው ያለው። እንግዲህ ይቅርታ፣ አንዲት ደብዳቤ ላስተናግድና የሌሎቻችሁን የዜማ ምርጫ ሳምንት መለሳለሁኝ። ይቅርታ ጠይቃለሁኝ። መምህር መንግስቱ ለማ ከሻሸ መኒ የማይክል ቦልተን ጀስት ዋላ የተሰኘውን ዜማ ለጓደኛዬ ለገዛሀኝ ሀይሉና ለፌስቡክ ጓደኞቼ አሰማልኝ ብሏል። እኔም በዚሁ ጀስት ዋላ በተሰኘው መምህር መንግስቱ ለማ በመረጠው ዜማ አሰናበታቸዋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። So much killing. Too much anger inside. So much living. Not enough people living right. survive